سبع كسماي في الأسبوع عينو سبع سنوات في الأسبوع الماضية، በአምላካችን በመድኃኒታችንና በሕይወታችን በኢየሱስ ክርስቶስ ስም እንደምን ሰነበታችሁ? አሜን። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር መንፈስ ቅዱስ የሚሳነው ነገር በሌለ መለኮታዊ ድንቅ ስራው በሁሉም ቦታ በመገኘት ባህሪው በያለንበት በመገኘት አይምሯችንን በመባረክ የጨለመውን ልቡና በማብራት ቃሉን ምስጢሩን በመግለጽ እሱ የወደደውንና የፈቀደውን እንድንከተል በማድረግ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የተወደዳችሁ ክርስቲያኖች ዛሬ እንደ እግዚአብሔር ፈቃድ የምንማረው የፈቃድ እብደት በሚለው ርዕስ ነው። ማለትም የትምህርታችን ርዕስ የፈቃድ እብደት የሚል ነው። አዎ መጽሐፍ ቅዱስ እንደሚነግረን የሰው ልጅ በፍጹም ነጻ ፈቃድ ነው የተፈጠረው እግዚአብሔር እኛን እንዳከበረን እንደወደደንና በሱ አርአያ እንደፈጠረን የሚታወቀው ፍጹም ነጻነት ስላለን ነው። ክፉውን ለማድረግ ደጉንም ለማድረግ፣ ሀጢያትን ለመስራት ጽድቅንም ለመከተል። ምክንያቱም ክፉና ደጉን የምናውቅበት አይምሮ ዕውቀት በመስጠት ፍጹም ነጻነትን ያጎናጸፈን ፍጡሮቹ ስለሆን በነጻ ፈቃዳችን እግዚአብሔር አይገባም። በነጻ ፈቃዳችን እንዳይገባ ራሱን በራሱ መክሮ ራሱ በራሱ ወስኖ ያከበረን ፍጡሮቹ ነን። በነጻ ፈቃዱ ተጠቅሞ ነው አዳም የሚጠቅመውን በመተው የማይጠቅመውን ተከትሎ በራሱ ፈቃድ በራሱ ውሳኔ ከእግዚአብሔር በመለየት ኀጢአትን በመስራት ለሁላችን ተረፈ። ምንም እንኳን አምላክ ሰው ሆኖ በሞቱ ቢያድነንም፣ ምን ለማለት ነው? ከመጀመሪያው አዳም ጀምሮ እኛ የተፈጠርነው በነጻ ፈቃድ ነው ይላል። ምን ይላሉ? መጽሐፍ አቅረብኩ ለከ እሳተ ወማየ ደ ደከ ሀበዘ ፈቀድከ። ማለት ውሀና እሳትን አቅርቤልሃለሁ፣ እጅህን ከፈለግከው የመጨመር መብት ያንተ ነው። ምክንያቱም ሰው ክፉና ደጉን ለይቶ የሚያውቅበት አይምሮ ከመለኮት ተሰጥቶታል። እሳት ጎጅነቱን ያውቃል። ውሃ እንደማይጎዳ ያውቃል። እጁን እያወቀ ከእሳቱ ከጨመረ ይህ እንግዲህ የነጻነቱ ፍሬ ነው። ከዚህ የተነሳ ነው እንግዲህ የፈቃድ እብደት ያልነው። ሰው በፈቃዱ ራሱን ያዋርዳል፣ በፈቃዱ ከእግዚአብሔር ቸርነት ተነስቶ ራሱን ያከብራል። እና ይህ የፈቃድ እብደት የተባለው ምን እንደሆነ እናያለን። የፈቃድ እብደት ማለት ሳይታመሙ አስፈቃድ ክብርን መተው፣ ጨርቅን ጥሎ በሰው ፊት ራቁትን መሄድ፣ እንደ ልብ መናገር፣ ሰው ሊሰራው የማይገባውን መጥፎ አሳፋሪ ስራ መስራት ማለት ነው። የፈቃድ እብደት። በዚህ የፈቃድ እብደት ውስጥ እንግዲህ ሰውረን እስካሁን ድረስ የምንነጋገርበት ስካር ነው። ስካር በአባቶቻችን አነጋገር የፈቃድ እብደት ይባላል። በአባቶቻችን አነጋገር ስካር የፈቃድ እብደት ሲባል እንዲሁ አይደለም። ብዙ መጽሐፍ ቅዱስ መረጃውን መረጃዎችን የያዘ ነው። ስካርን በሚመለከት ከመጽሐፍ ቅዱስ ለምሳሌ ያህል የእግዚአብሔር ጻድቃን ሳይቀሩ ኖህን፣ ጻድቁን ሎጥን፣ ሌሎችንም መጥቀስ ይቻላል። ለምሳሌ ኖህ ገበሬ መሆን ጀመረ፣ ይላል የእግዚአብሔር ቃል፣ ወይንም ተከለ ከወይን ጠጅም ጠጣና ሰከረ። በድንኳኑም ውስጥ ራቁቱን ሆነ። የከነአን አባት ካምም የአባቱን ራቁትነት አየ፣ ወደ ውጭ መጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያሴትም ሸማ ወስደው በጫንቃቸው ላይ አደረጉ፣ የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ኖህም ከስካሩ ነቃ፣ ታናሽ ልጁ ያደረገበትንም አወቀ። እንዲሁም እንዲህም አለ ከናን ርጉም ይሁን፣ ለወንድሞቹ የባሪያዎች ባሪያ ይሁን። የሴም አምላክ እግዚአብሔር ይባረክ፣ ከናንም ለእርሱ ባሪያ ይሁን። እግዚአብሔርም ያፌትን ያስፋ፣ በሴምም ድንኳን ይደር፣ ከናን ለከናንም ለእርሱ ባሪያ ይሁን አለ። ሆሪዝ ዘፍጥረት ምዕራፍ 9 ከቁጥር ሀያ እስከ 28 ያለው ስንመለከት፣ በዚህ ምንባብ ውስጥ ጉዳቱ ተመልከቱ ጻድቁ ጠጥቶ በመስከሩ በፈቃዱ አብዶ እራቁትን መሄዱ ብቻ ሳይሆን እብድና ሰካራም ሁሉን አይረሳም እንዲሉ ስካሩ ሲለቀው የአባቱን ገመና ባልሸፈነና ለሁለት ወንድሞቹ በተናገረ በካም ላይ ያፈሰሰበት ለልጅ ልጅ የሚተርፍ የመርገም ውርጅብኝ ነው። ይህ መርገም በክርስቶስ ድን ባይወገድ ባይፋቅ ባይሰረዝ ኖሮ እስከምንጊዜውም አሳዛኝ ነው የነበረው። ነገር ግን ይክበር ይመስገንና በደመ ክርስቶስ እርግማን ሁሉ ተወገደልን። ይህ ብቻ ሳይሆን ሌላው ስካር ራስን ለማ ለማሳት ወይም ለመሳት ምክንያት እንደሆነ ጻድቅ ሎጥን እንመልከት። ታላቂቱም ታናሽቱን አለቻት ይላል። የሎጥን ታሪክ ደግሞ ስንመለከት ታላቂቱም ታናሽቱን አለቻት፣ አባታችን ሸመገለ በምድር ሁሉ እንዳለው ልማድ ሊገናኘን የሚችል ሰው ከምድር ላይ የለም ነ አባታችንንም የወይን ጠጅ እናጠጣውና ከእርሱ ጋር እንተኛ ከአባታችን ዘር እናስቀር አለቻ በዚያችም ሌሊት አባታቸውን የወይን ጠጅ አጠጡ ታላቂቱም ገባች ከአባቷም ጋር ተኛች እርሱም ስትተኛና ስትነሳም አላወቀም ለምን በፈቃዱ ስላበደ በነጋውም ታላቂቱም ታናሽቱን አለቻት እነሆ ትላንት ከአባቴ ጋር ተኛው ዛሬ ሌሊት ደግሞ የወይነ ጠጅ እናጠጣው አንቺም ገቤና ከርሱ ጋር ተኚ ከአባታችን ዘር እናስቀር አለቻል አባታቸውንም በዛች ሌሊት የወይነ ጠጅ ያጠጡት ታናሸቱም ደግሞ ከእርሱ ጋር ተኛች እርሱም ስትተኛም ስትነሳም አላወቅም የሎጥም ሁለት ሴቶች ልጆቹ ከአባታቸው ጸነሱ ይላል ኦሊዘ ፍጥረት ምዕራፍ አስራ ዘጠኝ ቁጥር ሰላሳ እስከ ሰላሳ ሰባት በዚህ አለም ከልጅ ልጅ እንደመ እንደመጸነስ ተመልከቱ በዚህ አለም ከልጅ ከልጅ እንደ ከልጅ እንደ መጽናት ምን የሚያሳፍር ነገር አለ? ከዚህ የበለጠ ክብርን የሚቀንስ አጸያፊ ነገር አለ? ሰው ከልጁ ጋር ከመተኛ። ስካር ግን ይህን ሁሉ ያስፈጽማል። ክርስቲያኑን በስካር አደጋ ላይ ከመውደቃችን በፊት ቅዱስ መጽሐፍ እንዲህ እያለ ይመክረናል። ዘቦ እዝን ሰሚያ ላይ የስማ ጀሮ ያለው መስማትን ይስማ። ዋይታ ለማን ነው? ሀዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩን፣ በብርሌ ባንጸባረቀ ጊዜ፣ እየጣፈጠን በገባ ጊዜ በኋላ እንደ እባብ ይነድፋል። እናስተውል፣ እንደ እባብ ይነድፋል መርዝ ነው እንደ እፉኝትም መርዙን ያፈሳል ይላል። እንደ እንደ እፉኝትም መርዙን ያፈሳል። እፉኝት ማለት ይሄ መድኃኒት የሌለው መርዛማ እባብ ማለት ነው። ሀገራችን እንኳን መርዙ ትንፋሹ አያደርሱም። መጽሐፈ ምሳሌ ምዕራፍ ሀያ ሶስት ቁጥር ሀያ ዘጠኝ እስከ ሰላሳ ሶስት ይህን ታሪክ እናገኛለን። ስካር ወደ እግዚአብሔር መንግስት እንዳንገባ ከሚከለክሉን ኃጢአቶች አንዱ እንደሆነም የእግዚአብሔር ቃል ተናግሯል በገላጤ አምስት ሀያ አንድ ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ፣ ያ ቀንም በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ በምድር ሁሉ በሚቀመጡ ላይ እንደ ወጥመድ ሊደርስባቸዋልና እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ወይም በክርስቶስ ፊት ለቆም ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ማለት ሁልጊዜ ተግታችሁ ጸልዩ ለማለት ነው የሉቃስ ወንጌል ምዕራፍ ሀያ አንድ ቁጥር ሰላሳ አንድ ተግተን ስንጸልይ ወደ ፈተና አታግባን ነው አንዱ ወደ ፈተና አታግባን ሲባል ደግሞ ትልቁ ፈተና በፈቃድ ማበድ ነው በፈቃድ ማበድ ደግሞ ያለ መጠን ጠጥቶ ራስን ማዋረድ ነው። በአግባብ እንመላለስ ይላል የእግዚአብሔር ቃል። በአግባብ እንመላለስ በዘፈንና በስካር አይሆን። በአግባብ እንደ ክርስቲያናዊ ኑሮ እንደ ክርስቲያናዊ አካሄድ እንሄድ። በአግባብ እንመላለስ በዘፈንና በስካር አይሁን፣ በክርክርና በቅናት አይሁን፣ ነገር ግን ጌታን ኢየሱስን ልበሱት ይላል። ወደ ሮሜ ሰዎች ምዕራፍ አስራ ሶስት ቁጥር አንድ እስከ ሶስት መንፈስ ይሙላባችሁ እንጂ ይላል የእግዚአብሔር ቃል። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና፣ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ ለጌታ በልባችሁ ተቀኙ፣ ዘምሩ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ ይላል። ወደ ኤፌሶን ሰዎች ምዕራፍ አምስት ቁጥር አስራ ስምንት እስከ ሀያም የእግዚአብሔር መልአክ ለሴቲቱ ተገልጦ ይላል። የእግዚአብሔር መልአክ ለሴቲቱ ተገልጦ እንዲህ አላት፣ እነሆ አንቺ መካነሽ፣ ልጅም አልወለድሽም። ነገር ግን ትጸንሻለሽ፣ ወንድ ልጅም ትወልጃለሽ። አሁንም ተጠንቀቂ፣ የወይን ጠጅ የሚያሰክም ነገር አትጠጪ አላት ይላል መጽሐፈ መሳፍንት ምዕራፍ አስራ ሦስት ቁጥር አራት ለሶምሶም እናት ለሶምሶን እናት፣ ለዚህ አለ ታላቁ የእግዚአብሔር መልአክ ለሴቲቱ ለእናቲቱ ማለት ነው ተገልጦ እንዲህ አላት፣ እነሆ አንቺ መካነሽ ወይም መካነሽ፣ ልጅም አልወለድሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅም ተወልጃለሽ። አሁንም ተጠንቀቂ፣ እናስተውል፣ ተጠንቀቂ፣ የወይንም ጠጅ የሚያሰክርም ነገር አትጠጪ። እደግሟለሁ መጽሐፈ መሳፍንት ምዕራፍ አስራ ሶስት ቁጥር አራት ይህ እንግዲህ የእስራኤል መሪ ለነበረው ለሶምሶን ነው። በጌታ ፊት ይላል ሌላው የእግዚአብሔር ቃል፣ በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል ይላል። እደግሟለሁ። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። አያችሁ፣ በጌታ ፊት ታላቅ መሆን በጌታ ፊት እኛ እንዳሰብነው ሳይሆን እሱ እንዳሰበው እኛ እንደወደድ ነው ሳይሆን እሱ እንደወደደው በጌታ ፊት ታላቅ ሆነን ለመገኘት ከሚያሰክር መጠጥ መራቅ አንዱ መሆኑን እስኪናስተውል ክርስቲያኖች ይላል የእግዚአብሔር ቃል። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ስለዚህ መንፈስ ቅዱስ የሞላበት ሰው የሚሰክረው በመንፈስ ቅዱስ ጸጋ በክርስቶስ ፍቅር እንጂ ሰው የወይን ጠጅ ጠጥቶ የሚያሰክር መጠጥ ጠጥቶ መስከር እንደሌለበት ነው እግዚአብሔር ቃል የሚነግረን፣ አይጠቅምምና። ሉቃስ ወንጌል ምዕራፍ አንድ ቁጥር አስራ ስምንት ነው ይህ ታሪክ። ይህም እንግዲህ የተነገረው የአዲስ ኪዳን መጨረሻ ማለት የብሉይ ኪዳን መጨረሻ፣ የአዲስ ኪዳን መጀመሪያ፣ ሰውንና እግዚአብሔርን ማለት ክርስቶስንና ሰውን ያስተዋወቀ የክርስቶስን መድኃኒትነት ለዓለም ለመጀመሪያ ጊዜ የመሰከረ የእሱ መንገድ ጠራጊ ምስክር የነበረ ዮሐንስ ስለ እሱ ነው የተጠቀሰው። እንግዲህ ተመልከቱ፣ አገርን እንዲመሩ፣ ቤተ ክርስቲያንን እንዲያስተዳድሩ፣ በትክክል እንዲፈርዱ ስልጣን ከእግዚአብሔር የተሰጣቸው ሰዎች ከወይን ጠጅና ከሚያሰክር ነገር እንዲርቁ ሶምሶንና መጥምቆ ዮሐንስ ምሳሌዎች ናቸው። አገር የሚሸጠው፣ ሕዝብ በገንዘብ የሚለወጠው፣ ፍርድ የሚጣመመው፣ ቤተ ክርስቲያን የምትዋረደው በመጠጥና በስካር ምክንያት በሚመጣ ጠንቅ ነው። ይህን ማስመልክቶ እግዚአብሔር ለነብዩ ኢሳያስ እንዲህ ብለዋል፣ የወይን ጠጅ ለመጠጣት ሀያላን የሚያሰክረውንም በደመባለቅ በመደባለቅ ጨካኞች ለሆኑ ይላል እግዚአብሔር ቃል። የወይን ጠጅ ለመጠጣት ሀያላን፣ ለገንዘባቸው የማይሳሱ ለጊዜያቸው የማይሳሱ ጉድ ነው። የወይን ጠጅ ለመጠጣት ኃያላን፣ የሚያሰክረውንም ለመደባለቅ ጨካኞች ለሆኑ በደለኛውን ስለ ጉቦ ጽድቅ ለሚያደርጉ፣ ማለት በደለኛውን ስለ ጉቦ ጻድቅ ለሚያደርጉ፣ የጻድቁንም ጽድቅ ለሚያስወግዱበት ወዮላቸው። ስለዚህ የእሳት ወላፈን ቃርሚያን እንደሚበላ፣ እንቅብም በነበልባል ውስጥ እንደሚጠፋ እንዲሁ የእነሱ ስር የበሰበሰ ይሆናል፣ ቡቃያቸውም እንደ ትቢያ ይበተናል። የሥራዊት ጌታን የእግዚአብሔርን ህግ ጥለዋልና የእስራኤልም ቅዱስ የተናገረውን አቃለዋልና ስለዚህ የእግዚአብሔር ቁጣ በህዝቡ ላይ ነዷል ይላል ትንቢተ ኢሳያስ ምራፍ አምስት ቁጥር ሀያ ሁለት እስከ ሀያ አምስት እንግዲህ ስለ ስካር አደገኛነት የእግዚአብሔር ቃል ከእባብ መርዝ ጋር አመሳስሎ አስተምሮናል ክርስቲያኖች ማንም የእባብን መርዝ እንደማይደፍር ሁሉ ስካርንም ባንደፍር መልካም ነው ጥቅሙ ለራሳችን ነው ስካርን እንደ መርዝ እንደ ውሻ ሬሳን ብንመለከተው ጥቅሙ ለራሳችን ነው። በአጠቃላይ ክርስቲያን በስካር ብቻ ሳይሆን ለተሸነፈበት ሱስ ሁሉ ለተሸነፈበት ሱስ ሁሉ ባሪያ መሆኑን መዘንጋት የለብንም። ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነው ይላልና ለሲጋራም ሱስ ቢሆን ለዝሙት ሱስም ቢሆን ለውሸት ሱስም ቢሆን ለመለያየት ሱስም ቢሆን ወንድማማችን በወንድማማች መካከል ገብቶ ጠብን በመዝራት ሰውን የማጣላት ሱስም ቢሆን ሌላም ሌላም አይነት ሱስ የማንኛውም ሱስ ተገዢ መሆን ቃሉ እንደሚለን ሰው ለተሸነፈበት ለእርሱ ተገዝቶ ባሪያ ነው ይላል ሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር አስራ ዘጠኝ በተጨማሪም ቅዱስ ቃሉ እንዲህ ይለናል ክርስቲያኖች በነጻነት ልንኖር ክርስቶስ ነጻነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ፣ ይላል ገላትያ ሶስት አንድ። በዚህ ቃል መሰረት ለማንኛውም ሱስ ባሪያዎች መሆን አለብን? ክርስቲያኖች ነጻ መውጣት ሲገባን፣ በክርስቶስ ደም ነጻ ወጥቶናልና፣ ሀይል ሰጥቶናልና በደግሞ የእሱን ደም ሀይል ሀይል አድርገን ሁሉን ማሸነፍ ስንችል ለእነዚህ እኛንም ለሚገሉ ሌላውንም ለሚጎዱ ክብራችን ለሚያጠፉ፣ ከዘላለም ሕይወት ለሚለዩን ጊዜያውያን የውሃ እንፋሎት ጊዜያውያን የመስከረም አበባ ለእነዚህ ለማይረባቡ ጊዜያውያን ጥቅሞች ሲባል ከዘላለም ሕይወት ከዘላለም ክብር ከእግዚአብሔር ልጅነት መለየት አለብን ወይ ክርስቲያኖች? በእውነቱ ቃሉ እንደሚለን ቃሉን ሰምተን የምናደርግ እንሁን እንጂ ሰሚዎች ብቻ እንሁን ይላል የእግዚአብሔር ቃል። ቃሉን ሰምተን የምናደርግ እንሁን እንጂ ሰሚዎች ብቻ አንሁን ቃሉን የምታደርጉ እንጂ ራሳችሁን እየሳታችሁ የምትሰሙ ብቻ አትሆኑ ይላል የያዕቆብ መልእክት ምዕራፍ አንድ ቁጥር ሀያ ሁለት እስከ መቼ ድረስ ነው ስካር መጥፎ መሆኑን በስንት መልክ በስንት መንገድ እግዚአብሔር አስተማረን እና ስንቶቻችንን ከእግዚአብሔር ቃል ተምረን ከተለያየውም እግዚአብሔር በተለያየ መንገድ ምክሩን ከዚያ ምክር የተመለስ ያን ምክር ተግባራዊ አድርገን ከስካር መጥፎነት የተመለስን ስንቶቻችንን ክርስቲያኖች አንድ ሰው ነበር በተለያዩ መንገዶች ቢመከር አልሰማለ። በባልንጀሮቹ ቢነገረው አልሰማም። በዚህ ልበደንዳናነት የስካር ጉዞ ሲጓዝ ጉበቱ፣ ኩላሊቱ፣ ጨጓራው፣ ሳምባውን ጭምር ተበላሹ። በዚህ በሚያሰክር መጠጥ ምክንያት ዶክተሩ ጉበትህ፣ ኩላሊትህ፣ ሌሎችም የአካል ክፍሎች ተበላሽተዋል። ስካሩን ካላቆምክ፣ የሚያሰክረው መጠጥ ካላቆምክ መሞትህ ነው ይለዋል። ይህን ጊዜ ሰው እንግዲህ ሞቱን መረጠ መሰለኝ። ልቤ ሲለዋል ልብ እንኳ እስካሁን ደህና ነው፣ ግን እነዚህ አካል ክፍሎች ከተበላሽ ምን ዋጋ አለው? ሳምባ ካልሰራ፣ ኩላሊት ካላጣራ፣ ጨጓራም ስራውን ካቆመ ምን አይነት ኑሮ ልትኖር ነው በዚህ ምድር? ስለዚህ ያለህ ድል ስካሮን መተው ማለት የሚያሰክር መጠጥ መተው ነው ይለዋል። አሁን ይህን የሚያሰክር መጠጥ ተው ሲለው ለዚህ ለሚሰክር ሰው መቼስ እንጂ ሞትን መረጠ መሰለኝ እውነት አለመሰለውም የሚመልሰው ራሱን በራሱ እስኪ ሞት ድረስ የሚያጽናናበት ቢያጣ ድሮስ ለወንድ ልጅ ልብ ነው እንጂ ጉበት፣ ኩላሊት፣ ሌላውስ ጨጓራስ ምንድናቸውና ብሎ አረፈ ይባላል። ተመልከቱ እንግዲህ እስከዚህ ድረስ ነው የስካር ክፉ መንፈስ አይምሮን ሲቆጣጠር ይህን መልስ እንድንመልስ እንኳን ያደርጋል። ምክንያቱም አሁን ሰው ሞቱን የመረጠው ማለት ነው። እግዚአብሔር ከዚህ ይሰውረን። ቃሉን እየሰማን ሰምተን እንዳንድን ከሚያደርግ ክፉ መንፈስ ያድነን። በእውነቱ ቃሉ አሁንም እንደሚነግረን ቃሉን ሰምተን የምናደርግ እንሆን እንጂ ሰሚዎች ብቻ እንሆን ቃሉን የምታደርጉ እንጂ ራሳችሁን እየሳታችሁ እያሳታችሁ የምትሰሙ ብቻ አትሆኑ ይላልና፣ ክርስቲያኖች፣ የእግዚአብሔር ቃል ብንሰማው የእግዚአብሔርን ቃል ብንሰማ በሚመጣው ህይወት በሚመጣው ሌላ ዓለም በሚመጣው ክብር በሚመጣው የክርስቶስ መገለጥ ዘላለማዊ ጸጋ ብቻ አይደለም፣ በዚህ ምድርም ጤንነታችን ተጠብቆ የቤተሰባችን ክብር የቤተሰቦቻችሁ ክብር ተጠብቆ በሰው ዘንድ ብታስታርቁ አምሮባችሁ፣ ጥሩ መልካም ሽማግሌዎች ተብላችሁ ብትሾሙ አምሮባችሁ፣ ራሱን ገዝቷል ተብላችሁ በዚህ ምድርም የሚጠቅም መሆኑ ከጤንነት ከራስ ጤንነት ጀምሮ እስከ አካባቢው እስከ ህይወት እስከ መልካም የህይወት ታሪክ ድረስ በዚህ ምድርም እንኳን ባለው ማለቴ ነው። በዚህ ምድርም ባለው እንኳን የሚጠቅመን ነው። የእግዚአብሔር ቃል ሁልጊዜ ለሚመጣው ዓለም ብቻ ሳይሆን በዚህ ዓለም ስንኖርም አንድም ቀን እኛን የሚጎዳ ነገር ተናግሮ አያውቅም። የሚጠቅመን ነው በያለንበት የጸጋ ስጦታ በትዳራችሁ፣ በስራችሁ፣ በትምህርታችሁ፣ በእንቅስቃሴያችን ሁሉ የሚያከብረን እንጂ የሚያዋርደን አይደለም። የሚጠቅመን እንጂ የሚጎዳን አይደለም። ስለዚህ እግዚአብሔር በደሙ አክብሮን ክፉና ደጉን የምንለይበት የተባረከ አይምሮን ሰጥቶን ነጻነቱንም አጎናጽፎን በተሰጠን የነጻ ፈቃድ ህይወት እንጂ የሚሻለን ሞት ምን ያደርግልናል? ስለዚህ ሰው ታሞ ከአቅሙ በላይ በሆነ ምክንያት ይበድ እንጂ እንዴት በፈቃዱ ያብዳል? ስለዚህ በአባቶቻችን አነጋገር የፈቃድ እብደት ማለት ስካር ጠጥቶ መስከር ነው። የፈቃድ እብደት ማለት ስካር ነው። ምክንያቱም የሰከረ ሰው እንደምታውቁት አነጋገሩ መጨበጫ የለው፣ አለባበሱ፣ አካሄዱ፣ ሁሉም ነገር ወራዳነት ነው እና እንደ እብድ ነው የቆጠሩት አባቶቻችን። በአባቶቻችን አባባል እንኳን ወንጀሉ ተናገርን እና እንግዲህ፣ እግዚአብሔር ማስተዋሉን ይስጠን። በእንደዚህ አይነት ሱስ የተጠመድን ካለን በእግዚአብሔር ቃል እንዋጋው። የእግዚአብሔር ቃል የማያደርገው ነገር የለም። የእግዚአብሔር ቃል የተጣመመውን ያቃናል። የእግዚአብሔር ቃል ድንጋዩን ልብ ዝናብ የፈሰሰበት ውሃ የፈሰሰበት አፈር አድርጎ ያረሰርሳል። የእግዚአብሔር ቃል ያደፈውን ያነጻል። የእግዚአብሔር ቃል የጨለመውን አይምሮ ያበራል እና በእግዚአብሔር ቃል ራሳችን ለማስተካከል በመንፈስ ቅዱስ ኃይል የክርስቶስን መንገድ ተከትለን እንድንጓዝ ራሳችን መወሰን አለብን ራሳችን መጀመሪያ ካልወሰን ነጻ ፈቃዳችንን ካልሰጠ ነው ነው። ስም እኮ በደጅ ቆሜ አንኳኳለሁ የሚከፍትልኝ ባገኝ እገባለሁ ነው ነው እንጂ በሩን ሰብሬ በእርግጀው እገባለሁ አይደለም ያለው። ነጻነታችን የሚጠብቀው እስከዚህ ድረስ ነው። በደጅ ቆሜ አንኳኳለሁ። እባካችሁ የምትፈልጉት ነገር ምንድን ነው? ምን ላድርግላችሁ? ምን ልርዳችሁ እላለሁ። ስለዚህ ነጻ ፈቃዳችሁን ግለጡልኝ። እርዳን ከሆነ እንድረዳችሁ ራሳችሁን አዘጋጁ፣ ምልክት አሳዩኝ። ከዚያ ሁሉንም አስተካክለው እኔ ነኝ ነው የሚለው የሞተልን አምላክ አምላካችን ኢየሱስ ክርስቶስ። ስለዚህ የተዘጋ ልቡና ካለን እንክፈትለት፣ ይግባ ወደ ሕይወታችን። የስካር መንፈስም ይሁን የማንኛውንም ጠራርጎ የማስወጣት ስልጣን አለው። መለኮታዊ ኃይሉ በእጅ ነው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር የተመሰገነ ይሁን በቸርነቱ

Yekta gel, gel, gel haydi sırrını yak gel